ገነት እጹ በውስጥ በአፋ የታጠረች የተክል ቦታ አንቺ ነሽ። ይህንን የተክል ቦታ ሌባ እንዳይደርስበት፣ አውሬ እንዳይተነፍስበት፣ እንስሳት እንዳይረግጡት በውስጥ በውጪ ዙሪያውን ያጥሩታል። እመቤታችንም በውስጥ በአፋ በነፍስ በስጋ በንጽህና የታጠረች በቅድስና የተጠበቀች ስለሆነች የሃሌዋ ኃጢአት የለባትም፣ አጋንንት ድል አይነሷትም። የታጠረች ተክል አንችነሽ አለ። ይህ ምሳሌ ነው። ገነት የእመቤታችን ተክል፣ የጌታ አጥር፣ የረድኤተ እግዚአብሔር ምሳሌ ነው። አዘትትም በውስጥ በአፋ በድንጋይ የታተመች የተገጠመች የውሃ ጉድጓድ አንቺ ነሽ። ይህንን የውሃ ጉድጓድ ጠላት መርዝ እንዳይነሰንስበት አራዊት እንዳያደፈርሱት ለአምሳ ለስልሳ ሰው የሚነሳ ጽኑ ድንጋይ ገጥመውት ይሄዳሉ። እመቤታችንም ልማድ አንስት ዘርአ ወራዙት ያላገኛት በድንጋሌ ሥጋ በድንጋሌ ነፍስ የጸናች የሕይወት ውሃ መገኛ ናትና የውሃ ጉድጓድ አንችነሽ አለ። መሶበ ወርቅ እንተ ኤልያስ የኤልያስ መሶበ ወርቅ አንቺነሽ? ነሽ። ይህስ እንደ ምንድን ነው ቢሉ በኤልያስ ጊዜ ንጉሱ አክዓብ፣ ንግሥቲቱ ኤልዛቤል ይባላሉ። ለንጉሱ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ኤልያስ ተዉ፣ ጣዖት አታምልኩ፣ ኃጢአት አትስሩ ብሎ ቢመክራቸው የማይመለሱ ሆነ። ይህ ሁሉ በዝናብ አብቅለህ በፀሐይ አብስለ ብትመግባቸው አይደለምን? ከእንግዲህ ወዲህ ያንተን ማንነት የነሱን ከንቱነት ይረዱት ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜ ከመይረር ዝናብ ዘንበለ በቃል አፉየ ብሎ ሰማይና ምድርን አወገዘ ሰማይ ዝናብ ለዘር ጠል ለመከር ከመስጠት ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች ሶስት ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዝ ዘዥ እንቅልፍታ በዢ እንዲሉ አክዓብን፣ ኤልዛቤልን ያህል ሰው ተጣልተ፣ ከዚህ ዝም ብለ ተቀምጠሃል። ተነስተ ሂድ አለው። ተነስቶ ሲሄድ ከረሃቡና ከጥሙ ብዛት የተነሳ ቢበሳጭ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሄዶም በክትክታ ዛፍ በታች ተቀመጠ፣ እንቅልፍም አንቀላፋ። እነሆ መልአኩም ዳሰሰውና ኤልያስ ተነሥተህ ብላ አለው። ሲነሳ እኖ በራሱ አጠገብ የተጋገረ እንጎቻ በማሰሮ ውሃ አገኘ፣ በላም ጠጣም። ተመልሶ ተኛ። የእግዚአብሔር መልአክ ለሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና እስክትጠግብ ድረስ ብላ አለው። ተነስቶም በላም ጠጣም! በጽንዐ ውእቱ እክል አርብዓ መዓልተ ወአርብዓ ሌሊተ ምስለ ሰና ብቲሃ ይላል ያ የበላው የጠጣው ኃይል ጽን ሆኖት አርባ ቀን ተጉዞ ወደ ገነት አርጓል። ይህ ምሳሌ ነው። መሶብ የእመቤታችን ወርቅ፣ የንጽህናዋ የቅድስናዋ፣ ህብስት የጌታ ኤልያስ፣ የምእመናን ኤልያስ። በመሶብ ወርቁ ባገኘው ህብስት ተመግቦ አርባ መዓልት አርባ ሌሊት ተጉዞ ወደ ገነት እንዳረገ ምእመናንም ቅዱስ ሥጋውን ክቡር ደሙን በልተው ጠጥተው ገነት መንግሥተ ሰማያት የመግባታቸው ምሳሌ። የክትክታዋ ዛፍ የቤተ ክርስቲያን ምሳሌ። ኤልያስ በዚያች ክትክታ ዛፍ ተቀምጦ ድካሙን እንደ ቀነሰ፣ ቤተ ክርስቲያንም ምዕመናን ከድካመ ሥጋ ከድካመ ነፍስ ያርፉባታልና። ኤልያስ ማለት ዘይት ማለት ነው። ትውልዱ ነገዱ ከነገደ ሌዊ መስብክ ዘኤልሳ የኤልሳ ልህዀት አንቺነሽ። በኤልሳ ጊዜ ረሃብ ሆነ። ነቢያት መጥተው አብላን አሉት። ደቀ መዝሙሩ ግያዝ ይባላል። ጎመን ቀቀለ ስጣቸው አለው። ግያዝም ክፉና በጎውን ሲያይለይ የሆነውን ያልሆነውን ለቃቅሞ ሰብስቦ ቀቅሎ ሰጣቸው። ቢቀምሱት መረራቸው። ሕምዝባቲ ለህቁተ ኤልሳ የኤልሳ ማሰሮ መርዝ አለባት ይባባሉ ጀመር ይህንን በጸጋ አውቆ የስንዴ ዱቄት አምጥተህ አላት ነህ ስጣቸው ብሎት አላት ኖ ቢሰጣቸው ምረቱ ጠፍቶላቸው ጣፍጧቸው ተመግበዋል። ይህ ምሳሌ ነው። ማሰሮ የእመቤታችን ላተን የመንፈስ ቅዱስ ምግብ የትስብት ምረቱ የፍዳ የመርገብ ኤልሳ ማለት መድህን ኖላዊ ማለት ነው። ትውልዱ ነገዱ ከነገደ ይሳኮር ጽንስ ምስለ ድንግልና ዘኢሳይያስ ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ትንቢት የተናገረልሽ ሱባኤ ቆጠረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። እናት አባቱ ቅቡ እምቅቡአን ብለውታል። ትውልዱ ነገዱ ከነገደ ስምዖን ብኩርና እንበለሩካቤ ዘዳንኤል ነቢዩ ዳንኤል እብን ዘተበትከም እንደብር ነዋዘ ንበለ እድ ብሎ ትንቢት የተናገረልሽ ሱባኤ ቆጠረልሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ነቢዩ ዳንኤል ለጣዖት አልሰግድም በማለቱ ምክንያት በባቢሎን ከተራቡ ካናብስት ጉድጓድ በግፍ ጣሉት። መልአኩ መጥቶ የአናብስትን አፍ ዘግቶለት እንደ ለማዳ ውሻ ሆነውለት ጠረኑን በማሽተት ረሃባቸውን እያስታገሱ አጫውተውታል። ዳንኤል ቆሙን ውሎ አድሮ ስለነበር እንባቆም የተባለ ሰው ለአጫጆቹ ምሳ ይዞ ሲሄድ መልአኩ ቅዱስ ገብርኤል በጎዳና በአምሳለ ጎልማሳ ሆኖ ተገናኝቶ፣ አንተ ሰው የያዝከውን ምሳ ወስደህ ለዳንኤል ስጠው አለው። አይቴ ሃሎ ለዳንኤል ወለባቢሎንን እያምራ! ዳንኤል ያለበትን እኔ አላውቅም አለው። ሴት በማንጠልጠያ በአንዲት ጣቷ የቅቤ ቅሏን እንደምትይዝ መልአኩ አንድት ጠጉሩን ይዞ ዳንኤል ካለበት ወስዶታል። እንባቆምም ጉድጓዱ እንደ ተቈለፈ ሳይከፍት ገብቶ ዳንኤልን መግቦት እንደ ተቈለፈ ወጥቷል። ዳንኤልም በምግብ ትንኝን የሚያስብ አምላክ እኔንም አሰበኝ ብሏል። ይህ ምሳሌ ነው። ጉድጓዴ እመ ቤታችን እንባቆም የጌታ ዳንኤል የምእመናን እንባቆም ጉድጓዱን ሳይከፍት ገብቶ ዳንኤልን መግቦ ሳይከፍት እንደወጣ ጌታም ከእመቤታችን በኅቱም ድንግልና ተጸንሶ በኅቱም ድንግልና ተወልዶ ምእመናንን ስጋ ወደሙን የመመገቡ ምሳሌ ነው። ወደብረ ፋራን ዘንባቆ ነቢዩን ባቆም እግዚአብሔር እሰ እምቴማን ይመጽእ ወቅዱስ እኒም ደብረ ፋራን ብሎ ትንቢት የተናገረልሽ ሱባዬ ቈጠረልሽ አንቺ ነሽ ደብረ ፋራን። ማለት ደብረ ኃይል፣ ደብረ ጽን ማለት ነው። ደብረ ኃይል የተባለች የሃያል አምላክ ማደሪያ እመቤታችን ናትና። ይህስ እንደ ምንድን ነው ቢሉ ነቢዩ እንባቆም በዚች ተራራ ላይ ሆኖ አምስቱን ነገሥታ ድል ነስቶባታል። በእመ በእመቤታችንም ምእመናን አጋንንትን ድል ይነሱባታልና እንባቆም ማለት ማይምር ጠቢብ ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስምዖን፣ ምስራቅ ጹ ዘዝቄ ነቢዩ ስቅኤል ርኢኩ ህተ በምስራቅ ብሎ ትንቢት የተናገረልሽ ሱባዬ ቆጠረልሽ አንቺ ነሽ የቀድሞ ሰዎች ሲጸልዩ ከምስራቅ ወደ ምዕራብ ዞረው ነበር። ስለምን ቢሉ ርደተ ሲኦል አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ ዞረን እንጸልያለን ርደተ ገሃነም የለብንም ስንል በዚያ ልማር። ነቢዩ ሕዝቅኤል ፊቱን ወደ ምዕራብ መለስ አድርጎ ተቀምጦ ሳለ መልአኩ መጥቶ ኦልደ ጓለ መህያው ተመየጥ መንገለ ከዋላከ፣ ወደ ኋላ ዘወር በል አለው። ወሚየጠኒ መንገል አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ፊቱን ወደ ምስራቅ መለስ ቢያደርግ በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ፣ ቁራዎች ዙሪያዋን ከበዋት፣ ቀይ ጎልማሳ በሰይፍ እያረደ ሲጥላቸው ያያል። ይህ ምሳሌ ነው። ቁራዎች የአጋንንት፣ ቀይ ጎልማሳ የጌታ ሰይፍ፣ የሥልጣነ እግዚአብሔር አዳራሽ፣ የእመቤታችን ቁልፍ የማይተመድንግልናዋ ምሳሌ ቀይ ጎልማሳ በሰይፍ ቁራዎቹን እያረደ ሲጥላቸው እንዳየ ጌታም አጋንንትን በመስቀሉ ቀጥቅጦ ከእግራችን በታች የመጣሉ ምሳሌ። እስቄል ማለት ጽኑ ጽና እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙሳ ሕግ ዘቤተልሔም የሕግ መውጫ፣ የመሲሁ መገለጫ ቤተልሔም አንቺ ነሽ። አንድም የሕግ ክርስቶስ መገኛው ቤተልሔም አንቺ ነሽ። ወአንሶ ሰወ ሕግ ውስጥ ዓለም እንዲል ወምድረ ኤፍራታ ዘ ሚኪያስ ነቢዩ ሚኪያስ ወአንቲኒ ቤተልሔም ምድረ የፍራታ ይትትሃቲም ነገሥተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ይህስ እንደ ምንድነው ቢሉ ነቢዩ ሚኪያስ ሌሎቹን አይጉር ሲያስተምር ውሎ ሲመሽ ወደ ማታ በቤተልሔም አቋርጦ ሲሄድ ይህቺ ቤተልሔም ፈት ሆና ቋያ በቅሎባት አራዊት ሰልጥነውባት፣ አይቶ አንቺ ቤተልሔም፣ እንዲፈት እንደሆንሽ ቋያ እንደ በቀለብሽ፣ አራዊት እንደ ሰለጠኑብሽ አትቀሪም ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪ ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮላት ይሄዳል። ይኸውም አልቀረም። ለጊዜው ዘሩባቤል ነግሶባታል፣ ሁሉም ተደርጎባታል። ድንኳን ተተክሎባታል፣ የነጋሪ ድምፅ ተሰምቶባታል፣ አሕዛብ ይገብረውባታል፣ እስራኤል ደጅ ይጸንተውባታል። ፍጻሜው ግን ዘሩባቤል እንደነገሰባት ንጉሠ ነገሥት ክርስቶስ ተወልዶባታል። ድንኳን እንደ ተተከለባት የብርሃን ድንኳን ተተክሎባታል የነጋሪ ድምፅ እንደ ተሰማባት ቅዳሴ መላእክ ተሰምቶባታል አሕዛብ እንደ ገበሩባት ሰብአ ሰገል ገብረውባታል እስራኤል ደጅ እንደ ጠኑባት ዘጠና ዘጠኙ ነገደ መላእክት አንድ ሆነው ደጅ ጸንተውባታልና ሚኪያስ ማለት መኑ ከማ ከመሐሪ፣ መኑ ከማ ከልዑል ማለት ነው። ትውልዱ ነገዱ ከነገደ ብንያም እፀ ይወት ዘሲሎንዲስ የስሎንዲስ እፅ አንቺ ነሽ። ይስ እንደ ምንድነው ቢሉ ስሎንዲስ የተለያዩ እጽዋትን እየሰበሰበ በጓሮ ይተክል ነበር። የታመመ ሰው ሲመጣ ደዌህ ምንድነው ይለዋል። እንዲህ ያለ ነው ይለዋል። በል እንዲህ ያለ ዛስ ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። ያም መጥቶ ደዌህ ምንድነው ይለዋል። እንዲህ ያለ ነው ይለዋል በልንዲ ከሚባል ዛፍ ስር ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። እንዲህ እያደረገ የተለያዩ በሽተኞችን በተለያዩ እፅዋቱ ያድን ነበር። እመቤታችንም ምዕመናንም በብዙ ቃል ኪዳኗ፣ በብዙ ስም አጠራሯ፣ በብዙ ሕብረ ጸጋዋ ታድናለችና የስል ወንዲስ አንቺ ነሽ አለ ሻለ ወፈዋሲ ተቁስሉ ለናሆ ነቢዩ ናሆም ከቁስለ ሐዘኑ የዳነብሽ አንቺ ነሽ። አሁን ናሆም ቁስል ኖሮበት አይደለም። ኦ ወለተ እስራኤል እፎ ሰፍሐ ጸልእኪ ወአልቦ ዘይፌውሰኪ ኢየሩሳሌም ሆይ በባቢሎን ቁስልሽን የሚፈውስ ስብራትሽን የሚጠግን ወዴት አለ እያለ ይጸልይ ነበርና የድህነተ ነፍስ ምልክቱ ድህነተ ሥጋ እንደሆነ፣ የሚጠተ ነፍስ ምልክቱ ሚጠተ ስጋ ነውና፣ ሚጠተ ነፍስ በእመቤታችን ስለተደረገ እንዲህ አለ። ናሆም ማለት ፈውስ፣ ፈዋሲ ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ትብስት ዘዘካርያስ ነቢዩ ዘካርያስ አብርሂ አብርሂ፣ ጽዮን ተፈሲ ፍስህ ብሎ የጽዮን ልጅ ሆይ ዘምሪ፣ ኢየሩሳሌም ሆይ ልልበይ እነሆ ንጉሥ ጻድቅ አዳኝ ትሑት ሆኖ ባህያ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት የተናገረልሽ ሱባ የቈጠረልሽ አማናዊቷ ጽዮን አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽርንጽ ዘሚልክያስ ጽርሐ ሴም ጽርሐ ሚልኪያስ አንቺ ነሽ። ሚልኪያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር ኦ ድንግል አምሳሎትን ቤት ዘነቢያ ነቢያት በብዙ ህብረ ትንቢት በብዙ ህብረ አምሳል የተናገሩልሽ አንቺ ነሽ። ህብረ ትንቢት ወነገርን እኔ ከመህፃን ወከመስሩ ጽምት ጽምት ምድር ዘኢሳይያስ እስመምኔኪ ወፅ ንጉሥ ጽጌ አስተርአየ በውስተ ምድርን ናሁ ድንግል ትጸንስ ወተወልድ ወልደ ያለው ነው ህብረ አምሳል በአምሳለ ሐመልማል ወነ በልባል በአምሳ በአምሳለ እብን ቅውም በአምሳለ አንበሳ መፍርህ በአምሳለ ለብእሲ መካ ያለው ነው። ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አንቺ ነሽ። ጌታ ከእመቤታችን ባይወለድ ኖሮ ሐዋርያት ሰባ አርድእት እየተባሉ አይሾሙም ነበርና ባለሟላቸው አንቺ ነሽ ሲል ነው። እሞሙ ለሰማይ የሰማይታት እናታቸው አንቺ ነሽ። ሰማይትነት ስለት እሳት ብቻ አይደለም ስደትም ሰማይትነት ነውና ስደትን ባርካ የሰጠቻቸው እሷ ናትና የሰማይታት እናታቸው አንቺ ነሽ አለ። አንድም በማየገቦ ተጠምቀው ሥጋ ወደሙን ተቀብለው ሕያዋን ሆነው የሚኖሩበት ከእሷ ከተገኘ የተገኘ ነውና፣ አንድም ያደራ እናታቸው አንቺ ነሽ ሲል ነው። እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ በኩል ለእኛ ሰጥቶናልና ነዋ ወልድኪ ባለ ጊዜ ነዋ ውሉድኪ ነያ እምከ ባለ ጊዜ ነያ እምክሙ ሲለን ነው። እኛ በእውነት የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን ናትና፣ ወእህቶሙ ለመላእክ የመላእክት እህታቸው አንቺ ነሽ። መላእክት በቤተ መቅደስ ዐሥራ ሁለት ዓመት ሙሉ እህትነነያ፣ እህትነነያ እህታችን ነይ እያሉ ያመሰግኗት ነበርና አንድም በንጽሕና በቅድስና ትመስላቸዋለችና ትምክቶሙ ለወራዙት ወደናግል ወመነኮሳት እለ ይተግቡ በውስታና ቅጽያ ማአልተ ወሌሊተ በማአልት በሌሊት በየበሮቿ ተክተው ነቅተው ደጅ ለሚጠኑ ለወራዙት፣ ለደናግል ለመነኮሳት መመኪያቸው አንቺ ነሽ። አንድም በበበዓላቲሃ ይላል በየበዓሎቿ ደጅ ለሚጠኑ ሁሉ መመኪያቸው አንችነ። አንድም ዛሬ ልደታ ናት፣ ዛሬ በአታ ናት፣ ዛሬ ቁስቋም ናት። ወደ ቤተ ክርስቲያን እንሂድ እያሉ ደጅ ለሚጠኑ መመኪያቸው አንችነ። አንድም በበመምህራን ይሃ ይላል በየመምህራኑ ደጃፍ እየሄዱ ዛሬ ልደታ ናት፣ ዛሬ በአታ ናት። መቅድመ ተአምሯን አሰሙን እያሉ መምህራን ደጅ ለሚጠኑ መመኪያቸው አንቺነ ነ ዋን ሳህል ልሰኮና ከሃበ መድረክ ወህት እንዲል አንድም ስላሳደጉ ጥቶቿ ስላቀፉ ሕጆቿ ብለህ ማረን እያሉ ሕዋሳቶቿን አማላጅ አድርገው ደጅ ለሚጠኑ መመኪያቸው አንችነ። አንድም ደናግል በድንግልና ታጸናናለች፣ አስበድንግልናችንን ታሰጠናለች ብለው መነኮሳት በምንኩስና ታጸናናለች፣ ምንኩስናችንን ታስፈጽመናለች ብለው ወራዙት እድሜ ለንስሃ ዘመን ለፍስሃ ታሰጠናለች ብለው ደጅ ለሚጠኑ መመኪያቸው አንችነ ኦ ድንግላ ኮ በፍቶ ተደነ ዘተጸነ እስኪ ডিংগীৰ হৈ ወዘር ዘይ ወፅ ምስካበት አዳው የህግ ይከውን ለቅጥቃጤ ወላ ሐሳር ባለው የተጸነሽ የተወለርሽ አይደለም አላ በሩካቤ ዘበግ ማና ወእያቄም ተወለርኪ። ክቡር አውስቦ በኩልሄ ወለ ምስካቦ ሙኒ አልቦቱ ስእበት። መጋባት በሁሉ ዘንድ ክቡር ነው፣ ለመኝታቸውም አደፍ ጉድፍ የለውም ባለው በተቀደሰ ትዳር በሩካቤ ዘበህግ ካና ከእያቄም ተጸነሽ ተወለርሽ እንጂ አንድም ኦ ድንግል አኮ በፍቶተ ደነዝ ተጸነስኪ ድንግል ሆይ፣ እስመናሁ በኀጢአት ተጸነስኩ እንዳለ ዳዊት በልተው ጠጥተው በሚያደርጉት በፍቶተ ሥጋ የተጸነሽ አይደለም አላ በሩካቤ ዘበሕግ ማና ወኢያቄም ተወለርኪ ብዙ ወተባዝሁ ባለው አምላካዊ ፈቃድ በቅዱስ ጋብቻ ከሐና ከኢያቄም ተወለርሽ እንጂ። ይህስ እንደምንድን ነው ቢሉ የእመቤታችን ቅርማያ አቶቿ ቴክታ በጥሪቃ ይባላሉ። እጅግ ባለጠጎች ነበሩ። ከወርቅ ከብር ከእንቁ! ከሴት ባሪያ ከወንድ ባሪያ ከፈረስ ከበቅሎ ከላም ከበሬ ከበግ ከፍየል ይቀራችሁ የማይባሉ ባለጠጎች ናቸው። ከዕለታት በአንድ ቀን በጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ይወርሰው አልነበረም? ታዲያ ምን ይሆናል፣ ልጅ የለን አላት። ከእኔ ባይሰጥ ወይ ከሌላ ይሰጥ ይሆናል፣ ሌላ አግብተ ውለዳ አለችው። ይህንንስ እንዳላደርገው አምላከ እስራኤል ያውቃል አላት። ወይ ወደ እግዚአብሔር እናመልክታ አለችው። ወደ እግዚአብሔር ቢያመለክቱ እሷ ጻዳ እንቦሳ ከማሕፀኗ ስትወጣ እንቦሳን ቦሳይቱ እንቦሳን ቦሳይቱን ስድስተኛይቱ ጨረቃ ጨረቃ ፀሐይን ስትወልድ አየች። ይህንን ትነግረዋለች። በሀገራቸው ሕልም ተርጓሚ አለ፣ ሄደህ ንገረው አለችው። ሄዶ ቢነግረው ደጋግ ልጅ ልትወልዱ ይሆናል አለው። የፀሐይና የጨረቃ ነገርስ አለው። አይ ይህስ አልተገለጠልኝም፣ ጊዜ ይግለጠው አለው። ተመልሶ ሄደ። እንደምን ሆነ መጣህ? አለችው። ደጋግ ልጅ ልትወልዱ ይሆናል አለኝ። የፀሐይና የጨረቃ ነገርስ አለችው። እሱን አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወዲያውኑ ሄሜንን ወለዱ። ሄሜን ማለት ረከብኩ ስዕለቴ ማለት ነው። ሄሜን ዴርዲንን፣ ዴርዲን ቶናህን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሃናን፣ ሃና ከነገደ ይሁዳ የተወለደ እያቄም የተባለ ደግ ሰው አግብታ ስትኖር መካን ሆነች። ከለታት በአንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ ምን ነው በመጣሁ ነበር አለች። አመንዝራ ዘማ ጎረቤት ነበረቻት። ሃና ከኔ ሁለት ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንችማ ልብስ በአስበ ዝሙት በአስበ ደነስ የመጣ ነውና ያንስ ለብሻ አልሄድም። እግዚአብሔር ንጹሐ ባህሪ ነው ንጹሕ ነገር ይወዳልና አለቻት። ሐና፣ በምን ምክንያት ነው ልጅ የነሳት እያልኩ ሳዝንልሽ እኖር ነበር። ለካ በዚህ በክፋትሽ ነው። እንደ እንጨት አድርቆሽ፣ እንደ በቅሎ አምክኖሽ የቀረው ብላታለች። በዚህ አዝና ያንኑ የራሷን ለብሳ ከቤተ እግዚአብሔር ሄዳ እጅ ነስታ ጸሎት አድርሳ ስትመለስ ርግቦች ከልጆቻቸው ጋር ሲጫወቱ አይታ፣ ፈጣሪዬ ሁሉን ሁለት ሁለት አድርገ ፈጥረኸዋል። ለመሆኑ ሐናን ባሪያህን ምን ብለህ ፈጥረሃታል? ደንጊያ ብለህ ፈጥረሃታል? በቅሎ ብለህ ፈጥረሃታል? ብላ ምርር ብላ አልቅሳለች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ መባህን ባይቀበልልህስ መባእና ቀርብም ብሎ ዘብቶበታል። ይህ ብቻ አይደለም። ኢያቄም ከእለታት አንድ ቀን መባ አብዝቶ ይዞ ወደ ቤተ እግዚአብሔር ሄደ። ሊቀ ካህናቱ ስምዖን ይባላል። ኢያቄም ምን ያደክምሃል? መካንነት እንደሆነ በኀጢአት የመጣ ነው። የኀጢአተኛውን ገንዘብ ደግሞ እግዚአብሔር አይቀበለውም ብሎ መለሰበት። በዚህ እጅግ አዝኗል። ይህንን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባንጸልይ አይደለምን? ብለው ቀኖና ገቡ። ስለተሳሉ አቤቱ ፈጣሪያችን ነውራችንን ብታንከባልል ስድባችን ብታርቅ፣ ልጅም ብትሰጠን፣ ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ያብላን ይርዳን አንልም፣ ለቤተ እግዚአብሔር መብራት አብሪ፣ መስዋዕት አቅራቢ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ጠርታ ትርዳን ትጦረን አንልም መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተን ሰጣለን ብለው ብፅዓት ገቡ። ስለተሳሉ ወዲያውኑ ራእያ ያሉ እሷ ጻዳ ርግ ሰባቱን ሰማያ ሰንጥቃ ወርዳ በማህጸኗ ስታድር ለእሷ የብርሃን መቀነስ ያስታጥቋት ለሱ የብርሃን መቋሚያ የብርሃን ጭራ ሲሰጡት አይታለች። ይህንም ለኢያቄም ትነግረዋለች። እሱም ምን አንቺ ብቻ እኔም ዛሬ ከደጃችን ዛፍ በቅላ ለምልማ አብባ አፍርታ ፍጥረት ሁሉ ከበው ሲመገቧት አየሁ አላት። ወዲያውም እመቤታችን ተጸነሰች። ሚስጢሯን የምትነግራት ጭንቀቷን የምታዋያት በርሴባ የተባለች አንድ ዓይና ጎረቤት ነበረቻት። ሀና ጡትሽ ጠቆረ፣ ከንፈርሽ አረረ፣ መልክሽ ደግሞ አማረ። ምናልባት ያ ያጫወትሽ ነገር ተደርጎ ይሆን ብላ ሆዷን ብትዳስሰው አይኗ በርቶላታል። ከዚያም ህሙማን ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። ይህም ብቻ አይደለም። ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል። ያጎቷዋ ልጅ ነው። ሞተ ብለው ነገሯት። ሀና ሄዳ ቤተ ዘመድ ከሆኑ የአልጋውን ሸንኰር እያያዙ ማልቀስ ልማር ነውና የአልጋውን ሸንኰር ይዛ እየዞረች ስታለቅስ ጥለዋ ቢወርቅበት አፈፍ ብሎ ተነስቶ ሰላም ለኪ ኦ ሃና እማ ለጻሃ የጽርቆ ላሊቱ ወእም ይሄውቱ ለዘገብረ ሰማዬ ወምድረ፣ የሰማይና የምድር ፈጣሪ የሆነች እናትን የምትወልጂ ሃና ሆይ ሰላምታ ላንቺ ይገባሻል ብሎ ከመፈክረ ህልም የተሰወረውን ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የተወለዱ እነ ዳዊት እነ ሶሎሞን አርባ አርባ ዘመን እንደ ገል ቀጥቅጠው እንደ ሰማ አቅልጠው ገዙን ደግሞ ዛሬ ከነዚህ የሚወለደው እንደ ምን ያለ ይሆን እንደዚሁ ቀጥቅጠው ሊገዙን ነው ንዑ ንገር ሮሙ በእብን ብለው በጠላትነት ተነሱባቸው መልአኩ ወደ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሄደው ወልደዋታል ተወጽ መራትም ሊባኖስ ያለው ሶሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሃና ያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጾተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ህብረትን ቢት ሲነገር ሲያያዝ የመጣ ነው እንጂ ኦ ድንግል አኮ በተላዮ ዘንሕቂ ከማዋል ደብራውያን እለያገዝፋ ክሳዶን ይህ ጉባኤ ነው። ይቆየን።